Ye, yeah, yeah, America dims radio taveno. በጊዳሚ ወረዳ የኦነግን ታጣቂ አምጡ በማለት ግራዩ በሚባል ቦታ ላይ አንድ ሰው ገለዋል። ስሙ አሊቀናሳ ይባላል። አቶ አዲሱ ሰርቤሳ የቀለም ጊዳሚ ነዋሪ ናቸው። በሶስት ወር ስልጣን እንይዛለን የሚል አምቢሽን መጣ። ከዛ በኋላ አይ ይሄ ከልኩ አልፏል፣ ሕግ ማስከበር ይገባል ተብሎ መንግስት ወስኖ ህግ ማስከበር ያለበት አሁን መከላከያ ነው። ከክልል አቅም በላይ ነው ተብሎ መከላከያ ገብቷል። አሁን እያስከበረ ይገኛል። የኢትዮጵያ መከላከያ ሰራዊት ምክትል ኤታማዦር ሹም ጀኔራል ብርሃን ጁላ ናቸው እኚህኛው። ሁለቱንም ሙሉ ዘገባ በዕለቱ አብይ ርዕስ እናቀርባለን። አንድ የኢትዮጵያ አየር መንገድ ኢንዶኔዥያ ላይ ተገዶ እንዲያርፍ ተደረገ። የኢትዮጵያ መከላከያ ኃይል በምስራቅና ወለጋ የተለያዩ አካባቢዎች በአውሮፕላን የታገዘ ጥቃት እየፈጸመ ነው። የፌዴራል ከፍተኛ ፍርድ ቤት 11ኛ ወንጀል ችሎት አንድ የሙስና ተጠርጣሪን በዋስ ለቀቀ፣ የሚሉ የዜናችን ዋና ዋና ርዕሰዎች ናቸው። ሳምንታዊ ቅንብሮችና በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ያተኮሩ ቅንብሮችም ይዘናል በሁለተኛው አጋማሽ ይቀርባሉ ጤና ስጥልን እንደምናመሻችው ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ጥር 6 2011 ዓ ም ስርጭታችን ጋር አስተናጋጆች አሉ አከበደና አዲሱ አበበነን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሷ ዜነብ ጋራ እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን በቅድሚያ ግን የሰዓቱን የዓለም ዜና ሁለት የኢንዶኔዥያ ተዋጊ ጄቶች ያለ ፈቃድ ወደ ኢንዶኔዥያ የአየር ክልል ገብተዋል ያሉትን አንድ የኢትዮጵያ አየር መንገድ ዛሬ ሰኞ በባታም ደሴት አየር ማረፊያ እንዲያርፍ አስገድደዋል። የአየር ኃይሉ አፈቀላጤ እንዳስታወቁት ቦይንግ 777 አውሮፕላን ከባታም በስተደቡብ በሚገኘው የሃንግ ናዲም ዓለም አቀፍ አውሮፕላን ጣቢያ በተሰኘ የሲንጋፖር ደሴት በሰላም እንዲያርፍ ተደርጓል። የበረራ ቁጥሩ ኢቲኤች 3728 የሆነውና ከአዲስ አበባ የተነሳው የኢትዮጵያ አየር መንገድ አውሮፕላን ወደ ሆንግ ኮንግ ነበር የሚያመራው። የኢትዮጵያ አየር መንገድ ባለሥልጣናት በበኩላቸው አውሮፕላኑ ሲንጋፖር ውስጥ ለጥገና የሚሆን ሞተር ለማድረስ በድንገት ጉዞ መጀመሩን ገልጠው በኢንዶኔዥያ የአየር ክልል የገባው ግን በአይሲኤኦ ሕግ መሠረት ነው ብለዋል። ይህም ሕግ አንድ አውሮፕላን አስገዳጅና ድንገተኛ ሁኔታ ሲገጥመው የወዳጅ አገር አየር ክልልን ያለፈቃድ ሊያርፍበት እንደሚችል የሚገልጽ ነው ብለዋል። የኢትዮጵያ መከላከያ ኃይል በምስራቅና በምዕራብ ወለጋ የተለያዩ አካባቢዎች በአውሮፕላን የታገዘ ጥቃት በመፈጸም ላይ ነው። በአየር ጥቃቱ ሰለባ የሆኑ ናቸው የተባሉ ሲቪሎች መኖራቸውንም ነዋሪዎች አመልክተዋል። በተያያዘ ዜና የኦነግ ታጣቂዎች መሆናቸው የተገለጹ አስራ አንድ ባንኮችን መዝረፋቸውንና አራት የባንክ ሰራተኞችን ማገታቸውን ባለፈው ቅዳሜ ዘግበናል ከታጅ ከታጋቾቹ ሁለቱ ታዲያ መለቀቃቸውን በዛሬ ዕለት የመንግስት ምንጮች አስታውቀዋል። የዕለቱ አቢይ ርዕስ ዝርዝሩን ያቀርባል። የፌዴራሉ ከፍተኛ ፍርድ ቤት አስራ አንደኛ ወንጀል ችሎት በሙስና የተጠረጠሩትን አቶ ኢሳይያስ ዳኘን በመቶ ሺህ ብር ዋስ እንዲፈቱ ዛሬ ትእዛዝ ሰጠ። መርማሪ ፖሊስ የይግባኝ አቤቱታ እንደሚያቀርብ ጠቅሶ ዘጋቢያችን መለስካቸው አመሃ ቀጣውን አጠር ያለ ዘገባ ልኮልናል። መርማሪ ፖሊስ ተጨማሪ የምርመራ ጊዜ እንዲፈቀድለት አጥብቆ የጠየቀ ቢሆንም አቶ ኢሳያስ ዳኘው በዋስ ሆነው ጉዳያቸውን በውጭ እንዲከታተሉ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስረኛ ወንጀል ችሎት ወስነዋል። ፍርድ ቤቱ በአንድ መቶ ሺህ ብር ዋስትና ከስር እንዲፈቱ የወሰነላቸው አቶ ኢሳያስ በሶማሌ ክልል ኢትዮ ቴሌኮም ሊያቆማቸው የነበሩ የብረት ማማዎችን ወይንም ታወሮችን ከጨረታ ውጪ ለሜቴክ ሰጥተዋል በሚል ጥርጣሬ ፖሊስ ምርመራ ሲያካሄድባቸው ቆይተዋል። ፖሊስ እንደሚለው ከሆነ አቶ ኢሳያስ ስራውን ያለ ጨረታ ለሜቴክ ሲሰጡ ሲሰጡ መንግሥት በመቶ ሚሊዮኖች ብር የሚገመት ጥቅም እንዲያጣ አድርገዋል። የአቶ ኢሳያስ ጠበቆች ይህም ጥርጣሬ የሚያረጋግጥ ምንም ማስረጃ አልቀረበም፣ በየተለዋጭ ቀጠሮ ፖሊስ የሚያቀርበው ምክንያትም ተደጋጋሚና ተጠርጣሪውን ያለ በቂ ምክንያት በእስር ለማቆየት የሚደረግ ጥረት ነውና ሕገ መንግሥታዊ ዋስትና መብታቸው እንዲከበርላቸው ሲሉ ተሟግተዋል። ባለፈው ዓርብ ፍርድ ቤቱ በጉዳዩ ላይ ውሳኔውን ለዛሬው ለመስጠት በቀጠረው መሰረት መርማሪ ፖሊስ ተጠርጣሪው መንግሥት ሊያገኘው የሚገባውን ጥቅም አሳጥተዋል ሊበል እንጂ ማስረጃ አላቀረበም ብለዋል። ስለሆነም ተጠርጣሪው በዋስ እንዲፈቱ ፈቅዶ ከሀገር እንዳይወጡ ለኢሚግሬሽንና ለዜግነት ጉዳዮች መምሪያ ደብዳቤ እንዲጻፍ ትእዛዝ ሰጥቷል። መርማሪ ፖሊስ በዚህ ውሳኔ ቅር በመሰኘቱ ይግባኝ እንደሚል ገልጿል። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በኮንጎ ከስድስት መቶ በላይ ሰዎች ለኢቦላ ቫይረስ ተጋለጡ፣ አራት መቶ የሚሆኑት ሞቱ። በአካባቢው ግጭቶች በመኖራቸው ምክንያት የበሽታውን ስርጭት ለመክታት አስቸጋሪ ሆኗል። የኢቦላን ቫይረስ ለመከላከል የሚያስችል ክትባት ባለበት ሁኔታ ነው በግጭቶች ሳቢያ ጥረቶቹን አስቸጋሪ ያደረገው። የጤና ባለሙያዎች በቅርብ ጊዜ ውስጥ አዲስ በቫይረሱ የተጠቁትን ሰዎች ማዳን ይችላሉ ተብሎም ይጠበቃል። በጋዜጠኛ ጃማል ሃሾጊ ግድያ ላይ ኃላፊነት ሊወስድ እንደሚገባ የሳውዲ ንጉስ ሳልመን ና አልጋ ወራሹ ልዑል መሐመድ ቢን ሳልመን መናገራቸውን የዩናይት ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ገለጡ። ውጭ ጉዳይ ሚኒስትሩ ፖምፒዮ ዛሬ ሰኞ ይህን ያስታወቁት ከሳውዲ መሪዎች ጋር ሪያድ ውስጥ ከተነጋገሩ በኋላ ነው። ሁለቱም የሳውዲ መሪዎች ቱርክ ውስጥ ወደሚገኘው የሳውዲ ኤምባሲ ከሄዱ በኋላ ከሄደ በኋላ የተገደለውን የጋዜጠኛ ሃሾጊን ጉዳይ ለመከታተል ልና ተጠያቂዎችን ለሕግ ለማቅረብ ቀደም ሲል የገቡትን ቃል ደግሞ ማጠናቀራቸውን የዩናይት ስቴትሱ ከፍተኛ ዲፕሎማት አስታውቀዋል። ይህ በእንዲህ እንዳለ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የሳውዲ ልዑል አልጋ ወራሽ መሐመድ ቢን ሳልማን በየመን በቁልፍ የወደብ ከተማይቱ በሆደይዳ የተኩስ ማቆምን ጨምሮ ግጭቶችን በማብቃቱ አስፈላጊነት ላይ ዛሬ ከስምምነት መድረሳቸው ተገልጧል። አጭር ዘገባ ደርሶናል። ወደዚህ ዘገባው ከኔ መጀመሪያ መግቢያው። አንድ የኬንያ ፍርድ ቤት ዌስት ጌት በተባለው የገበያ አዳራሽ ላይ ከአምስት ዓመታት በፊት በተፈጸመ ጥቃት ሚና ነበራቸው በሚል ክስ ሦስት ሰዎች ለፍርድ መቅረብ አለባቸው ብሏል። የሶማሊያው ጽንፈኛ ቡድን አልሻባብ በዌስት ጌት ላይ በፈጸመው ጥቃት ሰዎቹ ተባብረውታል በሚል ነው ተጠርጣሪዎቹ የተከሰሱት። አጠር ያለ ዘገባ አለን። አዳነች ፍሳዬ ታቀርበዋለች። ዋናው አቃቤ ሕግ ፍራንስስ እንዳዩ የፍርዱን ቃል ባነበቡበት ወቅት ተጠርጣሪዎቹ ዛሬ በናይሮቢ ፍርድ ቤት ቀርበው ታይተዋል። ተከሳሾች አስራ ሁለት ክሶች ተመስርቶባቸዋል። በአንዳንዶቹም በተናጠል ሌሎቹ ደግሞ በህብረት አሸባሪ ተግባር በመፈጸምና የአሸባሪነት ድርጊት ለማካሄድ በማጼር በህብረት ተከሰዋል። ተጠርጣሪዎቹ ሊባን አብዱላሂ ሑሴን፣ ሙስጣፋ እና አሕመድ አብዲ የተባሉ ሲሆኑ አሸባሪ ቡድንን በመርዳትና ሕጋዊ ሰነድ ሳይኖራቸው ወደ ኬንያ በመግባትም ተከሰዋል። አንድ አራተኛ ተከሳሽ በነፃ ተለቋል። ታጣቂዎች ከአምስት ዓመታት በፊት ቅዳሜ ላይ ሰዎች በሚበዙበት ዌስትጌት በተባለው የገበያ አዳራሽ ላይ ጥቃት በከፈቱበት ወቅት ቢያንስ 67 ሰዎች ሲገደሉ ከ150 በላይ ቆስለዋል። የ30 ዓመት ዕድሜው ጆን ዋን ጎምቤ ከጥቃቱ የተረፈ ሰው ነው። ውሎ አድሮ ለፍርድ የሚቀርቡ ሰዎች መኖራቸው እንዳስደሰተው ገልጿል። ደስ ብሎኛል። የፍርድ ቤት ብይኑም አስደስቶኛል። ለተፈጸመብንና ለደረሰብን ጥቃት ፍትሕ ለማግኘት እንጠብቃለን። ፍርድ ቤቱን አመሰግናለሁ። አንዳንዴ ነገሮችን ለማጣራት ጊዜ የሚፈጅ ቢሆንም ይሄ ለእኔ ጥሩ ነገር ነው ባይነኝ፣ ተጠርጣሪዎቹ እስር ቤት እንዲገቡ እጠብቃለሁ። አቃቢያነ ሕግ በተጠርጣሪዎቹ ላይ ከአምስት ዓመታት በላይ ለሆነ ጊዜ ማስረጃ ሲሰበስቡ ቆይተዋል። ምክንያቱ ቃላቸውን የሰጡት ሰዎች ከ145 በላይ ስለነበሩ እንደሆነ ተገልጸዋል። ከአሸባሪነት ጋር በተያያዘ በኬንያ ፍርድ ቤት ከቀረቡት ተጠርጣሪዎች የተፈረደባቸው ሁለት ብቻ ናቸው። ስለሆነም ብዙ ኬንያውያን ይህም ሊከሽፍ ይችላል የሚል ስጋት አላቸው። የአሁኖቹ ሦስት ተጠርጣሪዎች በመጪው ሳምንት በድጋሚ ፍርድ ቤት ይቀርባሉ። አዳነች፣ እናመሰግናለን። በመጨረሻም የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ እና የሳውዲ ልዑል አልጋ ወራሽ መሐመድ ቢን ሳልመን በየመን በቁልፍ የወደብ ከተማ በሆዴዳ የተኩስ ማቆምን ጨምሮ ግጭቶችን በማብቃቱ አስፈላጊነት ላይ ዛሬ ከስምምነት ደርሰዋል። ቀደም ሲል አሉላ ሲያነብ እንደሰማችሁት የኢዛቤላ ኮኪል ያጭር ዘገባ ደርሰናል። ሶሎሞን ክፍሌ ይዞታል። ሳውዲ አረቢያ እንደ አውሮፓውያን ዘመና አቆጣጠር ከ2015 ዓ ም ጀምሮ በየመን የጥምረት ኃይሉን በመምራት የአየር ድብደባና ሌሎች ወታደራዊ ጥረቶችን እያደረገች ያለችው ዋናውንና ሌሎች ከተሞችን የተቆጣጠሩትን የሁቲ አማጽያን የሚዋጋውን የየመን መንግሥት በመደገፍ ነው። ዩናይትድ ስቴትስም ለሳውዲው መራሽ ዘመቻ የአየር ላይ ነዳጅ መሙላትና ሌሎች የሎጂስቲክስ እርዳታዎችን ስትሰጥ ቆይታለች። የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ካለፈው ወር ጀምሮ ግን ለሳውዲ ወታደራዊ ዘመቻ ሲሰጥ የቆየ እርዳታ እንዲቋረጥ ወስኗል። የምክር ቤት አባላቱ በተጨማሪም በቱርክ ኢስታንቡል የሳውዲ ቆንስላን ለመጎብኘት ገብቶ ሳይወጣ የቀረውን ጋዜጠኛ ጃማል ካሾጊን በማስገደል ልዑል አልጋውራሽ መሐመድ ቢን ሳልማንን ይከሳሉ። ሳውዲ ቀደም ሲል ካሾጊ ከቆንስላው ጽሕፈት ቤት በሰላም ወጥቶ ሄዷል ብላ ነበር። ኋላ ግን ባለሥልጣኖቿ ብልሹ ሲሉ በጠሩት አሰራር ጋዜጠኛው መገደሉን አምነዋል። በዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት መሠረት ይህ ጉዳይ ዛሬ ከሀገር አስተዳደር ሚኒስትር አዴል አልጁቤር ጋር ውይይት በተካሄደበት ወቅት ዋናው ርዕስ ነበር። ቱርክ በበኩሏ የዋሽንግተን ፖስት ጋዜጠኛው እንዲገደል ትዕዛዝ የተላለፈው ከሳኡዲ መንግሥት ከፍተኛ አመራር ነው ብላለች። የሳኡዲ ባለሥልጣናት ግን ትዕዛዙ ከልዑል አልጋ ወራሽ አልተሰጠም በሚለው አቋማቸው እንደ ጸኑ ነው። ማይክ ፖምፔዮ የዩናይትድ ስቴትስ ወታደሮችን ከሶርያ ለማስወጣት የተደረሰው ውሳኔ ጉዳት እንደማያስከትል ሸሪኮቻቸውን ለማሳመንና የትራምፕ አስተዳደር የኢራንን ተንኳሽ ተግባር ለማስቀየር ሲል ለጠራው ዘመቻ ድጋፍ ለማሰባሰብ በመካከለኛው ምስራቅ የጀመሩትን ጉብኝት ለማጠናቀቅ ተቃርበዋል። ዛሬ ወደ ኦማን የሄዱና በአንድ የቤተሰባቸው አባል የቀብር ሥነ ሥርዓት ላይ ለመገኘት ጉብኝታቸውን አሳጥረው ወደ ዋሽንግተን ይመለሳሉ ተብሏል። አንድ የመጨረሻ ዜና፣ ፕሬዚዳንት ዶናልድ ትራምፕ በሜክሲኮ እና በዩናይትድ ስቴትስ ድንበር ላይ ሊያቆሙ ያቀዱትን የአጥር ውጪ ለመሸፈን ቢያንስ በአሁኑ ሰዓት ብሔራዊ አስቸኳይ ጊዜ እንደማወጁ ተናገሩ። ፕሬዚዳንቱ ይህን የተናገሩት በከፊል የተዘጉትን የፌዴራል መንግስት መስሪያ ቤቶች በተመለከተ ዋይት ሀውስ ውስጥ ለጋዜጠኞች በሰጡት መግለጫ ነው። ይህ በእንዲህ እንዳለ በከፊል የተዘጉት የዩናይትድ ስቴትስ ፌዴራል መስሪያ ቤቶች ዛሬ 24ተኛ ቀናቸውን ይዘዋል። ፕሬዚዳንት ዶናልድ ትራምፕና ተቃዋሚዎቻቸው ዲሞክራቶች ፕሬዝዳንቱ የጠየቁትን የአጥር መገንቢያ ወጪ ላለመፍቀድ ሁለቱም እንደተፋጠጡ መሆናቸው ይታወቃል። በአሁኑ ሰዓት ስምንት መቶ ሺህ የፌዴራል መስሪያ ቤት ሰራተኞች ወይ ስራ ላይ አይደሉም፣ አዲያም ያለ ክፍያ የሚሰሩ አሉ። መስሪያ ቤቶቹ ሲከፈቱ ግን ያልተከፈላቸው ሰራተኞች ወዲያውኑ እንደሚከፈላቸው ባለፈው ሳምንት ምክር ቤት መወሰኑ አይዘነጋም። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከምሽቱ አራት ሰዓት ይቀጥላል። አድማጮች፣ አሁን ቀዳሚው የዕለቱ አብይ ርዕስ ነው። የኢትዮጵያ መከላከያ ኃይል በምስራቅና በምዕራብ ወለጋ የተለያዩ አካባቢዎች በአውሮፕላን የታገዘ ጥቃት በማካሄድ ላይ መሆኑ ይፋ ሲደረግ በአየር ጥቃቱ ሰለባ የሆኑ ሲቪሎችም መኖራቸውን ነዋሪዎች አመለከቱ። በተያያዘ ዜና የኦነግ ታጣቂዎች መሆናቸው የተገለጹ አስራ አንድ ባንኮችን መዝረፋቸውንና አራት የባንክ ሰራተኞችን ማገታቸውን ባለፈው ቅዳሜ ዘግበናል። ከታጋቾቹ ሁለቱ መለቀቃቸውን ታዲያ በዛሬ ሁለት የመንግስት ምንጮች ይፋ አድርገዋል። ለዝርዝሩ ናኮር መልካ የኦነግን ታጣቂዎች እንፈልጋለን በሚል ምክንያት ሰዎች በታጠቀ ኃይል እየሞቱ ነው። መንግስት በአውሮፕላን የታገዘ የአየር ጥቃት በመፈጸም ላይ ይገኛል ሲሉ የቄለም ወለጋ ጊዳሚና ቄለም ከተማ ነዋሪ ተናገሩ። አዲሱ ሰርቤሳ የሚባሉ የጊዳሚ ወረዳ ነዋሪ ግራይ በሚባል ቀበሌ ውስጥ በመንግስት ታጣቂ ትናንት አንድ ሰው ሲሞት ዛሬም ሌላ ለጊዜው ማንነቱ ያልታወቀ ሰው መገደሉን ተናግረዋል። መንግስት ይህንን ጥቃት የሚፈጽመው የኦነግን ታጣቂዎች ለመፈለግ በሚያደርገው ጥረት መሆኑንም ገልጸዋል። በጊዳሚ ወረዳ የኦነግን ታጣቂ አምጡ በማለት ጊራዩ በሚባል ቦታ ላይ አንድ ሰው ገድለዋል። ስሙ አሊ ቀናሳ ይባላል። ዛሬም አንድ ሰው ሞቷል። ስሙን አላወቅኩም አስከሬኑ እንኳ አልተነሳም። ባቤሻንጎ ቀበሌም የአራት ሰዎች ቤት በመንግሥት ታጣቂዎች ተቃጥሏል። ሌላው ወቢነ ሞምሳ የተባሉ የቄለም ከተማ ነዋሪ ለአሜሪካ ድምፅ እንደተናገሩት የኦሮሞ ነጻነት ግንባር ኦነግ ወታደሮችን ለመፈለግ እንደ ኢትዮጵያውያኑ አቆጣጠር ከጥር 3 2011 ዓ ም ጀምሮ እስከ ትናንት ማለትም ጥር 5 2011 ዓ ም በቀን ሁለት ጊዜ በከተማውና ዙሪያው በተካሄደው የአውሮፕላን ድብደባ የመሰረት ልማት አውታሮች ወድመዋል ብሏል። ቅዳሜ ከቀኑ ሰባት ሰዓት ላይ ቄለም ከተማ ላይ የአየር ጥቃት ተፈጽሟል። ሁለተኛ ደረጃ ትምህርት ቤት ጥቃት ደርሶበታል። የኔትወርክ መሠረተ ልማት በመመታቱ አገልግሎት ይቆራረጣል። የመንገድ ግንባታ ካምፕም ተደብድቧል። ትላንት በሦስት አውሮፕላን ከተማው ላይ ጥቃት ተፈጽሟል። ኅብረተሰቡ አሁን ስጋት ውስጥ ወድቋል። በጥቃቱ የአካባቢው አርሶ አደሮች የሰበሰቡት ቡናና ሌሎችም ንብረቶች ወድመዋል ያሉት አቶ ወቢ የቄለም ከተማ ነዋሪዎች ቤት ንብረታቸውን ትተው ወደ ቤጊና ጊዳሚ ከተሞች እየሸሹ መሆናቸውን ገልጸዋል። በአየር ጥቃቱ የተጎዱ ሰዎች ስለመኖራቸው የሚያውቁት ነገር እንደሌለ ተናግረው ከመንግስት ታጣቂዎች ውጭ ማንም በከተማው እየተንቀሳቀሰ እንደሌለ ተናግረዋል። ካለው የጸጥታ ችግር የተነሳ በወረዳው የሚኖረው ህዝብ ከፍተኛ ስጋት ውስጥ በመግባቱ መንግስት የአየር ድብደባውንም ሆነ የ የምድር ጥቃቱን በማቆም ሌላ የሰላም አማራጭ መጠቀም አለበት ብለዋል። በዚህ ጉዳይ ላይ ማብራሪያ እንዲሰጡኝ የቀለም ወለጋ ዞን አስተዳዳሪ አቶ ታመነ ኃይሉና የኦሮሚያ ክልል ባለስልጣናትን በስልክ ለማግኘት ያደረኩት ጥረት አልተሳካም። የኢትዮጵያ መከላከያ ሰራዊት ምክትል ኢታማዦር ሹም ጀኔራል ብርሃኑ ጁላን በስልክ ለማግኘት ያደረኩት ጥረት አልተሳካም። በህዝብ ተወካዮች ምክር ቤት ቀርበው በሰጡት መግለጫ ታጥቀው በሚንቀሳቀሱ ማናቸውም ኃይሎች ላይ እርምጃ ለመውሰድ መዘጋጀታቸውን ገልጸው ነበር ምራብ ኦሮሚያ እንዳለው አይነት ነገር ሲያጋጥም የእኛ ታስክ ነው። አሁን እየሰራ ነው። አሁን ከህዝቡ ነጥለንም ህግ እያስከበርን ነው። መጀመሪያ ነፃ ውጪ መስሎ ተቀብሎ ነበር። ባንዲራው ጥቶ በሬ አርዶ ተቀብሎት ነበር። አብረው ጨፍሮ ነበር። በሬ ሲያጥር በግ ታረደለት። በግ ሲያጥር ወደ ዶሮ ገባ። ዶሮዋም ስትጠፋ መደብደብ ጀመረ። አምጣ ተብሎ በዛውም ተደራጅቶ ሀያ ሰላሳ እየሆነ ታጥቆ ያስፈራራ። መጀመሪያ ለምን አልገባንም? መንግስት በሰላም ስለመጡ እየተነጋገርን ነው፣ ምዕራብ ያሉ ሰዎችም በሰላም ይገባሉ ብሎ ስለነበረ ይቅርና መከላከያ የክልል ኃይልም እንዳይነካቸው ነው የተደረገው። የክልል ኃይልም እንዳትነኳቸው፣ እንዳትተኩሱ ነው የተባለ። ከዛ በሦስት ወር ስልጣን እንይዛለን የሚል አምቢሽን መጣ። ከዛ በኋላ ይሄ ከልኩ አልፏል። ሕግ ማስከበር ይገባል ተብሎ መንግስት ወስኖ፣ ሕግ ማስከበር ያለበት አሁን መከላከያ ነው። ከክልል አቅም በላይ ነው ተብሎ መከላከያ ገብቷል። አሁን እያስከበረ ይገኛል። በሌላ በኩል በቄለም ወለጋና ምዕራብ ወለጋ ዞኖች የመንግስትና ግል ባንኮች በታጠቀ ኃይል መዘረፋቸውንና ሰዎች መታገታቸውን ነዋሪዎች ተናገሩ። ባለፈው ቅዳሜ ከቀኑ አምስት ሰዓት ገደማ የታጠቁ ኃይሎች በቄለም ወለጋ ዞን ገባሮቢ፣ ጫንቃ፣ ቄቤና መቻራ ከተሞች ባንኮች ላይ ዝርፊያ መፈጸማቸውን አቶ ቢሊሱማዱፌራ የተባሉ የአይን ማኝ ተናግረዋል። ብር ለማውጣት ባንክ ገብቼ ነበር። ወረፋ በስቶ ነበር። ከዚያ የታጠቁ ሰዎች መጡ። አብዛኞቹ የዚሁ አካባቢ ተወላጆች ናቸው፣ ገባሮቢ ውስጥ የሚኖሩ ናቸው። አስራ ዘጠኝ ይሆናሉ። ከእነዚህ ከታጠቁ ኃይሎች በኦነግ ስም የሚንቀሳቀሱ እንዳሉበትም አቶ ቢሊሱማ ተናግረዋል። በገባሮቢ ከተማ አስራ ስምንት የሚሆኑ እነዚህ ታጣቂዎች ገንዘቡን በኩንታል ጭነው እንደሄዱም ተናግረዋል። ሁለቱም ባንኮች ጎን ለጎን በመሆናቸው በኩንታል ጭነው መኪና ላይ ወጥተው እየዘፈኑ ሄዱ። ታጣቂዎቹ በዚሁ የንግድ ባንክና ኦሮሚያ ህብረት ስራ ባንክ ስራ አስኪያጆችና ገንዘብ ያዦችን በአጠቃላይ አራት ሰዎችን አግተው በመኪና ይዘው ተሰውረዋል። እስካሁንም እነዚህ ሰዎች እንዳልተመለሱ አቶ ቢሊሱማ ተናግረዋል። አሴ ማናጀሪን ምትኩ የሚባል የባንክ ሥራ አስኪያጅና ገንዘብ ያዡን ከሌላም ቦታ ሀታው የሚባል ማኔጀርና ካሸር በአጠቃላይ አራት ሰዎች አግተው ይዘው ሄዱ። የቄለም ወለጋ ጸጥታ ጽሕፈት ቤት ኃላፊ ስለ ጉዳዩ ተጠይቀው ባንኮች መዘረፋቸውን እንደሚያውቁ ተናግረው ለስራ ጉዳይ ከአካባቢው በመራቃቸው የተሟላ መረጃ እንደሌላቸው ተናግረዋል። የኢትዮጵያ ንግድ ባንክ ምዕራብ ዲስትሪክት ስራ አስኪያጅ አቶ ግርማ ጪብሳ ለቢቢሲ እንደተናገሩት አምስት ቅርንጫፎች በታጠቁ ኃይሎች መዘረፋቸውንና ሌሎች አምስት ቅርንጫፎች መውደማቸውን ገልጸዋል። ታግተው ከተወሰዱ አራት የባንኩ ሰራተኞች ሁለቱ መለቀቃቸውንም ተናግረዋል። በተመሳሳይ ሁኔታ በምዕራብ ወለጋ ዞንም ባንኮች መዘረፋቸውንና የመንግስት መስሪያ ቤቶች መውደማቸውን የዞኑ ዋና አስተዳዳሪ አቶ ገመቺስ ተመዝገን ለቪኦኤ ተናግረዋል። እሳቸው እንዳሉት ማንነቱ ያልታወቀ የታጠቀ ኃይል በስድስት ወረዳዎች ውስጥ የሚገኙ አስር ባንኮችንና አንድ የብድርና ቁጠባ ተቋም ላይ ባለፈው ሳምንት ዕለተ ቀዳሜ ከቀኑ አስር ሰዓት በኋላ በተመሳሳይ ጊዜ ላይ ዘረፋ ፈጽመዋል ብለዋል። በአራት ወረዳዎችም የሚገኙ ሰላሳ ሰባት የሚሆኑ የመንግስት ተቋማትን በእሳት አጋይተዋል ብለዋል። አቶ ገመቺስ ጉሊሶ መግቢያ ላይ የአስፋልት መንገድን በእስካቫተር በመታገዝ ታጣቂዎቹ መቁረጣቸውንም ገልጸዋል። የተለያዩ መንግስት መስሪያ ቤቶች በእሳት ወድመዋል። ለምሳሌ በገንጂ ወረዳ ሰባት፣ በዩብዶ ሁለት፣ በለታሲቡ ሁለት በላሉ አሳቢ ሃያ አምስት የመንግስት ተቋማት በታጠቁ ኃይሎች ወድመዋል። በላሉ አሳቢ ወረዳ ከሃያ በላይ የመንግስት መስሪያ ቤቶች መቃጠላቸውን የወረዳው አስተዳዳሪ አቶ ጅሬኛ መላኩ ለቪዮኤ ተናግረዋል። የኦነግ ቃል አቀባይ አቶ ቶሌራ አደባ ለቪዮኤ እንዳሉት በምዕራብ ኦሮሚያ የሚንቀሳቀሰው የኦነግ ታጣቂ ቡድን የባንክ ዝርፊያ እንደፈጸመ የሚነገረው የኦነግን ስም ለማጥፋት ካልሆነ በስተቀር በእውነት የራቀ ነው ብለዋል። እኛ በበኩላችን የኦነግ ታጣቂ የባንክ ዝርፊያ ያካሂዳል ብለን አናምንም። ይህ የኦነግን ስም ለማጥፋት የተጠነሰሰ ሴራ ነው። የኦሮሞ ዲሞክራቲክ ፓርቲ ጽህፈት ቤት የህዝብ አስተያየትና ግንኙነት ኃላፊ አቶ ታዬ ደንዳ ባለፈው ሳምንት ከቪኦኤ ጋር በነበራቸው ቆይታ በክልሉ እየተከሰቱ ለሚገኙ የሰላም እጦትና አለመረጋጋት ኦነግን ተወቃሽ ማድረጋቸው ይታወሳል። ለአሜሪካ ድምፅ ሬዲዮ ናኮር መልካ ከነቀንዴ። ናኮርን፣ ስለዘገባው እናመሰግናለን። በአፋር ክልል ከትናንት ማለዳ አራት ሰዓት የጀመረው የመንገድ መዝጋት አድማ ማምሻውን እንደተጠናቀቀና መንገዶችም እንደተከፈቱ ተገልጧል። የሶማሌ ብሔረሰብ አባላት የሚበዛባቸው ሶስት ቀበሌዎች ላይ እየተፈጠረ ያለውን ግጭት ለማርገብ በሚል ከቀበሌዎቹ የአፋር ክልል ልዩ ኃይል እንዲወጣ መደረጉን በመቃወም ነበር የክልሉ ወጣቶች ተቃውሞ የጀመሩት። የተቃውሞ እንቅስቃሴው በተጓዦችም ሆነ በንብረቶቻቸው ላይ ምንም አይነት ጉዳት ያላደረሰ ነበር ተብሏል። ከአዋሽ ወደ ትግራይ የሚወስደው መንገድ ጠዋት ሁለት ሰዓት ላይ የተከፈተ ሲሆን ከመሃል አገር ወደ ምስራቅ ኢትዮጵያና ወደ ጅቡቲ የሚወስዱት መንገዶች ግን ማምሻውን አራት ሰዓት ከ35 ደቂቃ ላይ ተከፍተዋል። በሌላ በኩል የአፋር ልዩ ፖሊስ ከሦስቱ የኢሳ ብሔረሰብ አባላት ከሚበዙባቸው ቀበሌዎች እንዲወጡ ተደርጓል የተባለው ስህተት ነው ሲል የፌዴራል ፖሊስ አስታውቋል። አዲስ ቸኮል ነው ዘገባውን የላከልን። በሺ የሚቆጠሩ ተጓዦች ላለፉት ሰላሳ ሰዓታት አፋር በረሃ ላይ ታግተው የቆዩበት አድማ ማምሻውን በሰላም ተጠናቋል። አድማው በርካቶችን ለእንግልት ያዳረገ ነበር። ሰርጋቸውን እዛው አፋር ታግተው ያሳልፉ ሙሽሮች ነበሩ። አብዛኞቹ ተጓዦችም ሜዳ ላይ ለማደር ተገደዋል። አዳር የተወሰኑ ሰዎች አልጋ ያው በተገኘበት በጊዜ የያዙ ማለት ነው። አምስት ሰአት ስድስት ሰዓት ሲሆን ያው ተስፋ ቆርጠው አልጋ የያዙ አልጋ አግኝተዋል። ከዛ ውጭ ያለው ሰው ግን የተወሰኑ ሰዎች ሰው ሰው የወሰዳቸው ማለት ነው ገብተው ያደሯሉ፣ ግለሰብ ቤት ግን፣ አብዛኛው የህዝብ ትራንስፖርት ተጠቃሚ ውጭ ነው ያደረው። የመኪና ሸራ ተነጥፎላቸው እዛ። በተረፈ የሆኑ ሙሽሮች ነበሩ። አጋጣሚ ደግሞ ትላንትና መድረስ የነበረባቸው ለተርጋቸው እነሱ እያለቀሱ ሁሉ ቢዘምሏቸው በቃ አላማ አላማ ነው። እንግዶቻቸውን ቤተሰብ ያስተናግድላችሁ፣ በዚህ ችግር ቀርተናል ብላችሁ ተናገሩ፣ አንለቃችሁም። አለበለዚያ በእግር መሄድ የምትፈልጉ ከሆነ በእግራችሁ የፈለጋችሁበት ድረሱ። ወዴት ወደዚህ ወደ ሀረርጌ የሚመጡ ናቸው። ወደ ናድሪት የሚሄዱ ናቸው። ሰርጋቸው መቼ ነበር ሰዎቹ? ሰርጋቸው ትላንትና ነበረ። የማታ ፕሮግራም ነበረ። በጣም ነበረ። ሙሽራ ቤት ስታለቅ ተቀማጭነታቸው በቤልጅየም የነበሩት ና የጠቅላይ ሚኒስትር አብይ ወደ ስልጣን መምጣትን ተከትሎ ወደ ኢትዮጵያ የመጡት የአፋር ሰብአዊ መብቶች ድርጅት ፕሬዚዳንት የሆኑት አቶ ጋአስ አህመድ አድማው ሰላማዊ እንደነበር ይናገራሉ። የአድማው መነሻ የአባፋርና ኢሳ መካከል የነበረው የግጦሽ ግጭት መልኩን ቀይረው ወደ ተጧጧፈ ጦርነት ማደጉንና ይህንን ለማርገብ የፌዴራል መንግስት ከሶስቱ ኢሳ የሚበዛባቸው ቀበሌዎች የአፋር ክልል ልዩ ኃይል እንዲወጣ መወሰኑን በመቃወም ነው ይላሉ። ሰላምን ለማምጣት እስከሆነ ድረስ መውጣቱ ምን ችግር አለው ብለን ላቀረብንላቸው ጥያቄም እንዲህ ብለዋል። ጉዳት አለው። አንደኛ የየትር ዲስምን ካየን፣ በዚህ ሶስቱ ቀበሌዎች በአፋር ስር የሚተዳደሩ ቀበሌዎች ናቸው። በተለይ ደግሞ ሶስቱም ቀበሌዎች የኮንትሮባንድ ከዚህ ሀገሻ ጀምሮ መንግስትን የኢትዮጵያን ኢኮኖሚ ሊጎዳ በሚችል መልኩ የኮንትሮባንድ የሚመጣባቸው አካባቢዎች ናቸው። ስለዚህ ክልሉን ሰላም የማስጠበቅ ክልሉን እዛ ቦታ ላይ ያሉትን ቀበሌዎች የአፋር ክልል ነው የሚመራቸው የሚቆጣጠራቸው ስለዚህ ይሄ ኃይል እዛ ቦታ ላይ ማስፈር ግዴታ ነው። ምክንያቱም እንደ ማንኛውም የአፋር ቀበሌዎች ነው እንድታየው። አሁን ግን እየተደረገ ያለው ነገር ምንድን ነው? በተለይ ሚሊተሪ ልብስ የለበሱ የአፋር ሰላም አስከባሪ ኃይሎች በሄዱ ጊዜ ሬዚስት ያደረጋቸው በከፍተኛ የታጠቀ ኃይል ነው። ስለዚህ ያ ኃይል የክልሉን ሰላም የማስከበር የህዝቡን ሰላምና ዲሞክራሲ የማስከበር መብቱ የክልሉ ሆኖ ሳለ ይህን ሀይል እናንተ ውጡ፣ እናንተ ግቡ ብሎ የፌዴራል መንግስት የሚልበት ምክንያት በእኔ ግልጽ አይደለም። ካደረገም ደግሞ ዛሬ ራሱ አሁን ይሄ መንገዱ ከተከፈተ በኋላ ብዙ መንገድ እንዲዘጋ አልፈለግንም። ብዙ ጥረት ስናደርግ ነበር እንዲከፈት። ዛሬ ራሱ አሁን አንተን በማናግርበት ሰዓት አጋይቱ ላይ ከፍተኛ ጦርነት እየተደረገ ነው። ህዝቡንና ልዩ ሀይሉ ሰፍሮ የነበረበት ቦታ ላይ ወረራ ተደርጎበት ስለዚህ ሬጅስትር የሚያደረግ ሀይልም መንግስት ሀይል ይለው ይገባል። በፌዴራል በኩል የአፋር ልዩ ሀይል ወደ ቦታው ይመለስ የሚል ውሳኔ ባይተላለፍም የመንገድ መዝጋቱ አድማ ግን ቀርቶ መኪኖች መተላለፍ እንዲጀምሩ ተወስኗል። ሆኖም አድማው ዓላማውን ያሳካ ነበር ይላሉ አቶ ጋስ። እንደ እርሳቸው ገለጻ በርካታ የአፋር ወጣቶች የፌዴራል መንግስት ለሀገራችን ዋነኛ የወደብ አገልግሎት ሰጪ የሆነችው ጅቡቲን ለማስደሰት የሳ ሶማሌዎችን ያስቀድማል ብለው ያስባሉ። ሆኖም አፋርም የገቢና ወጪ ንግዱ ዋነኛ መተላለፊያ ጉሮሮ መሆኑን ሁሉም እንዲያውቅ አድርገናል እንደሚሉ ነግረውናል። ለሰላሳ ሰዓታት የዘለቀው አድማ እንዲቆም በማድረግ ረገድ የክልሉ መንግስት የበኩል ሚና ተጫዎች አለው ይላል የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ አህመድ ካሊዮታ። የሀገር ሽማግሌዎችን የሃይማኖት አባቶችን እና የጎሳ መሪዎችን ያካተቱ ተከታታይ ውይይቶች ከወጣቶች ጋር መደረጋቸውን ገልጸዋል። ወጣቶችም የዓለም አንድ አስገዳጅነት ራሳችን የደረደርነው ድንጋይ ራሳችን እናነሳለን ብለው ማንሳታቸውን፣ በዚህ ሂደትም አንድም ተጓዥም ሆነ የተጓዥ ንብረት አለመጎዳቱ ነግረውናል። ለአሜሪካ ድምጽ ራዲዮ ወደተጠናቀረው ዘገባ አዲስ ቸኮለን ድሬዳዋ። አዲስ ቸኮልን ለዘገባ አመሰግናለሁ። ቀደም ሲል እንዳልነው የአፋር ልዩ ፖሊስ ከሶስቱ የኢሳ ብሔረሰብ አባላት ከሚበዙባቸው ቀበሌዎች እንዲወጡ ተደርጓል የተባለው ስህተት ነው ብሏል የፌዴራል ፖሊስ በሰጠው መግለጫ። ቀደም ሲል ያስተዋወቅነው ደግሞ ከምሽቱ አራት ሰዓት ከ35 ያልነው ከሰዓት በኋላ አስር ሰዓት ከ35 ነው ከመሀል ሀገር ወደ ምስራቅ ኢትዮጵያና ወደ ጅቡቲ የሚወስዱት መንገዶች የተከፈቱት። ስትናገር አድማጮች የምትከታተሉት በ ሀያ ሁለት በ ሀያ አምስት ና በ ሰላሳ አንድ ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ አስራ አራት በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደ ና አዲሱ አበበ ነው። አድማጮቻችን አሁን በቀጥታ ወደ ሁለተኛው አጋማሽ ቅንብሮች ነው የምንሻገረው። የኢትዮጵያ የሃይማኖት መሪዎችና የአገር ሽማግሌዎች በሰላምና እርቅ ጉዳይ ላይ ባለፈው አርብ በመቀሌ ከተማ ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ጋር ውይይት ማካሄዳቸውን የተመለከተ ዘገባ ነው። በውይይቱ በኢትዮጵያ ሰላም ለማስፈን የሃይማኖት መሪዎች ድርሻቸውን እንዲወጡም ተጠይቀዋል ይለናል። ዶክተር ደብረ ጽዮን በበኩላቸው የትግራይ ሰላም አለ በትግራይ ሰላም አለ ያሉ ሲሆን በሁሉም አካባቢ ሰላም እንዲኖር አብረናችሁ እንሰራለን ማለታቸውን ጠቅሶ ሙልጌታ አጽብሃ ተከታዩን አድርሶናል። በጸሎት ተጀምሮ በጸሎት የተጠናቀቀው የኢትዮጵያ የሃይማኖት መሪዎችና የአገር ሽማግሌዎች በሰላምና እርቅ ያተኮረ ውይይት ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ጋር በመቀለ ከተማ አካሂዷል። በውይይቱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትሪያርክ ብፁዕ ወቅዱስ አቡነ ማትያስ በአሁኑ ጊዜ በኢትዮጵያ ዜጎች እየተፈናቀሉ፣ ሰዎችም እየተገደሉ፣ ህፃናትና ሽማግሌዎችም ጉዳት እየደረሰባቸው መሆኑን ገልጸው ይህ አደጋ ለማስቆም በተለይ መሪዎች ትኩረት አድርገው ሊሰሩ ይገባል ብለዋል። ይሄ ሁሉ ለሀገራችን የማይበጅ ለሃይማኖታችን የማይበጅ ለታሪካችን የማይበጅ ነገር ስለሆነ ይህ ጉዳይ በአጭሩ መቀጨት አለበት። በተለይ ደግሞ የመንግስት ኃላፊዎች የሆናችሁ ወንድሞቻችን ይህን ጉዳይ ትኩረት እንድትሰጡበት፣ ህገ መንግስት እንዲከበር፣ ህግ ስርዓት እንዲኖር ሀገሪቱ በስርዓት እንድትመራ ሁላችንም ለዚሁ ጉዳይ ትኩረት ካልሰጠንበት ማን ሊሰጥበት ይችላል? የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዚደንት ሼክ መሐመድ አማን በበኩላቸው በአሁኑ ጊዜ እየተፈጠረ ያለው ችግር ፖለቲከኞች የፈጠሩት መሆኑ በተለያዩ ጊዜያት የተካሄዱ የሰላም መድረኮች ህዝቡ ገልጸውልናል እና አሸናፊና ተሸናፊ የሌለው ለሰላም ቅድሚያ ይሰጥ ብለዋል። አሁን ከአሸናፊነትና ከሸናፍነት ስሜት ወጥተን በተለይ የሀገር መሪዎች፣ የፖለቲካ መሪዎች ማሸነፍ መሸነፍ ከሚለው ውጭ ወታችሁ ሰላምን አሸናፊ እንድታደርጉ፣ ፍቅር እንዲያሸንፍ እንድታደርጉ፣ ይቅርታ እንዲያሸንፍ እንድታደርጉ እናንተን በተቻለ መጠን የማግባባት እናንተን የመጠየቅ ወደዚህ አላማ እንድትመጡ የማድረግ ትልቅ ታሪካዊ ኃላፊነት ይዘን እየተንቀሳቀስን ነው ያለነው። በውይይቱ ላይ ከተገኙት የሀገር ሽማግሌዎች መካከል ፕሮፌሰር መስፍን አርአያ በመሪዎች መካከል ያለውን አለመግባባት በመፍታት መሪዎቹ በይቅርታ ለህዝቡ አርአያ ሊሆን ይገባል ያሉ ሲሆን፣ ወይዘሮ ማርያም ሙኒር የተባሉ በበኩላቸው ሰላም ሲደፈርስ በቅድሚያ የምትጎዳው እናትናትና የሀገሪቷ ሰላም ወደ እርስ በርስ ግጭት እንዳያመራ የፖለቲካ መሪዎች ትኩረት አድርገው ሊንቀሳቀሱ ይገባል ብለዋል። የእናንተ የአራቱ የኢህአዴግ ትልልቅ ኃላፊዎች ኃላፊነት እንዳለ ይገባኛል። ከአሁን በፊት እዚህ መተን የትግራይ ህዝብ የነገረን ነገር ቢኖር በእኛና በአማራ ወይም በኦሮሞ ወይም በሌሎች ህዝቦች መካከል ምንም ችግር የለም፣ ፖለቲከኞቻችን ሀይ በሏቸው ነው ያሉት። አማራ ክልል ሄደን ስናነጋግር ተመሳሳይ ነገር ነው። ደቡብም ስንሄድ ይሄን ያጋጠመን፣ ኦሮሚያም ስንሄድ ያጋጠመን ይሄ ነው። ምናልባት ዶክተር ደብረጽዮንና አቶ ገዱ ጎን ለጎን የሚቀመጡ ትልቅ ለውጥ እንደሚያመጣ በቀደም እጅ ለእጅ ተያይዛችሁ እንኳን የነበረው ምስል ትልቅ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የሃይማኖት መሪዎችና የሀገር ሽማግሌዎች ከቦታ ቦታ እየተንቀሳቀሱ ስለ ሰላም እየደከሙ ያሉት እኛ ፖለቲከኞች ስራችን በአግባቡ ስላልፈጸምን ነው ሲሉ ተናግረዋል። በአሁኑ ጊዜ የትግራይ ክልል ሰላም ያለበት ክልል ነው ያሉት ምክትል ርዕሰ መስተዳድሩ፣ ሆኖም ግን የማዕከላዊ መንግስትና የጎረቤት ክልል መንግስት በእኛ ላይ ዘምቷል ሲሉ ተናግረዋል። የምቀብለው ብቻ አይደለም፣ በግልጽ ለማስመር የኛ ተልእኮ ነው። ያው የሃይማኖት መሪዎች፣ ሽማግሌዎች ሆናችሁ ነው እንጂ የኔ ወንበር እዚህ አይደለም፣ እዛ ውስጥ ነው። የክልሉ ቦታ እዚህ አይደለም፣ እናንተ ጋር ውስጥ ነው። ይሄ ክልል ከእናንተ ጋር ሆኖ ቢዞር ይጠቅም ነበር፣ ይገባል የሚል እምነት አለ። ብዙ ተሸርካሚ ነው ይሄ ክልል። እንደሚወራው እንደሚባለው በጥባጭ አይደለም፣ ችግር ፈጣሪ አይደለም። ለኢትዮጵያ አንድነትም በተወሰነ አነሳለሁ ብዙ መስዋዕት አሁን እየከፈል ነው። እና ፖለቲካ የእኛ ተልዕኮ ነው። የፖለቲካ መሪም ካለ ለብቻውን ለየው። ትግርኛ ተናጋሪ እየተባለ አይደለም የምንሰማው? ዘር እየለየ ለዚህ ነው። ይሄ ነገር ካልቆመ መዘዙ ገና እኛ ተው እንድትሉን እኛ ማተተነዋል ያልተውታሉ ችግሩ በኢህአዴግ አባል ድርጅቶች ድብብቆች በመጀመሩ የተፈጠረ ነው በማለትም አስረድቷል። ከአማራ ክልል አመራሮች ጋር ተቀራርባችሁ ውይይት እንድታካሄዱ እንፈልጋለን የሚል ጥያቄ ለዶክተር ደብረ ጽዮን ቀርቦላቸው የሚከተለውን ምላሽ ሰጥቷል። ልዩነት ያላችሁት ጠባ አይደለም። አይታችሁኛል፣ መገዱ ምን ችግር አለብን? መቀራረቡ ላይ ለጠየቅ አሲት ነው እንጂ የትም ቦታ እመጣለሁ ብያለሁ። አማራ ክልል ለብዱ፣ የትም ቦታ በግልጽ ስለጠየቃችን እኔ ብያለሁ። ወደ ኋላ አለ አለም አይለኝም። ህዝብን ማቀራረብ ህዝብን ማጋጨት አይደለም፣ ህዝብን ማቀራረብ። በእኔ ምክንያት ህዝብ መጋጨት የለበትም። አንተ ወዳልከው መጣለሁ ብዬዋለሁ። አሁንም የምደግመው ማድንልን አንተ የሚያሰጋኝለን የሃይማኖት መሪዎችና የአገር ሽማግሌዎቹ እንደተናገሩት፣ በአማራ ክልል ባካሄዱት መድረክም የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ከዶክተር ደብረጽዮን ጋር ለመወያየት ዝግጁ መሆናቸውን ተነግሮናል ብለዋል። ለአሜሪካ ድምፅ ሙልጌታ አጽብሃ መቅለም። ሙልጌታ አጽብሃ ለዘገባው እናመሰግናለን። አድማጮች፣ ተከታዩም ከሰላምና ወቅታዊ ጉዳዮች ጋር ያቆየናል፣ ወደ ደቡብም ያሻግረናል። የሲዳማ አገር ሽማግሌዎችና ወጣቶች በወቅታዊ ጉዳይና በሰላማዊ ትግል ዙሪያ በአፊኒ ባህላዊ ስርዓት በአዋሳ ከተማ ሶሬሳ ጉዳማሌ መከሩ ይላል። ሲዳማ ከኢትዮጵያ ሕዝቦች ጋር በአንድነትና ቃፊነት የኖረ ሕዝብ መሆኑን ተናግረው ባህሉን ሳይጥሱ ወጣቶች ትግላቸውን በሰላማዊ መንገድ እንዲያደርጉ ሽማግሌዎች ማሳሰባቸውን ጠቅሶ በሰንጎ ጉባኤ የተገኙት የክልሉ አስተዳደር ወጣቶች በአንድነትና በአብሮነት የመኖር እሴትን አጠናክረው እንዲቀጥሉ መጠየቃቸውን ገልጾ አድርሶናል። ዮናታን ዘብዴዎስ ነው ያጠናቀረው። ከቅርብ ጊዜ ወዲህ ባህላዊ ስርዓቶቻችን መቼታቸውን ስለማይጠብቁና ባህላዊ ይዘታቸውን ስለሚለቁ ተፈጻሚነታቸው እየኮሰመነ መምጣቱን ታዛቢዎች ይገልጻሉ። እንደ ሀገራዊ ባህልና ወግ፣ ባህላዊ ስርዓቶቻችን ከዛፍ ስርና በሶንጎ ስፍራ ከመፈጸም ይልቅ በትልቅ ቅንጡ ሆቴሎችና በመንግስት ቢሮዎች ስለሚከወኑ ሰላም የማውረድና የሸምጋይነት ሚናቸውን መጫወት ይሳናቸዋል፤ ቅቡልነትና ታማነት የሚያጡና ለፖለቲካ ግብዓት ይሆናሉ። ትናንት ግን የስዳማ ወጣቶችና ሽማግሌዎች ያደረጉት ከዚህ የተለየ ነበር። ባህላዊ ስርዓቱም ወደ መንበሩ የተመለሰው ይመስላል። የስዳማ ሀገር ሽማግሌዎች በሶሬሳ ጉዲማሌ ሰንጎ ስፍራ በዛፍ ስር እርጥብ ሳር ላይ ተቀምጠው ከወጣቶች ጋር በወቅታዊ ጉዳይና በሰላማዊ ትግል ዙሪያ በአፍኔ ባህላዊ ስርዓት መክረዋል። የአፍኔ ስርዓት እንዲካሄድ ለሽማግሌዎች ጥሪ ያቀረቡት የስዳማ ወጣቶች ወይም እጀቶች ሲሆኑም ሽማግሌዎች የተጠሩበትን ምክንያት በመጠየቅ ውይይቱ ተጀመረም። ሽማግሌዎችም ስለምንፈለጋችሁን ሲሉ አፍኔ አሏቸው። ቴሬ ኦጎባኪ፣ ቴሬ ኪቷት፣ ቴሬ ከይኒና ማሌሌሉ ጥሪያችሁን ደርሶን መጥተናል። በባህላዊ መንገድ እንድናወጋ ስለፈቀዳችሁም ተደስተናል። የተፈለግንበትን ምክንያት ንገሩና። ወጣቶች ሽማግሌዎችን የፈለጉበትን ምክንያት በወኪላቸው በዶክተር ማቴ መንገሻ በኩል ለሽማግሌዎች ባህላዊ ሥርዓት ጠብቀው እንዲህ አሏቸው። ሲዳሙ አንን ተገ አልቤ ጀማሬ ሻሮሎ ጌሻሻረማ ኬስሸ ብና የፈለግናችሁ ምክራችሁን ሽተን ነው ያጠፋነው ነገር ካለም እንድትገስጹን፣ ከአገራዊ ለውጥ ተጠቃሚ መሆን ያልቻልንበትንም በተመለከተ ግንዛቤ ስላላችሁ እንድትነግሩን ነው። ትግላችን ከባህላዊ ሥርዓትና ሐላሌ አፈንግጦ ከሆነም እንድትነግሩን፣ ከሐላሌ የወጣ ከሆነም መሐላ እንድትፈጽሙ፣ ራሳችንን በራሳችን እናስተዳድር ብለን ያቀረብነው ሕገ መንግሥታዊ ጥያቄያችንም የት እንደደረሰ መንግሥትን እንድትጠይቁልን ነው። የፈለግ ናችሁ። እነሱ በቂና ሰፊ ያሉት ውይይት ከተደረገ በኋላ የአገር ሽማግሌዎች ለወጣቶች ምክርና ተግሳጽ ሰጥቷቸዋል። ከውይይቱ በኋላ የአገር ሽማግሌዎችን በመወከል ከጋዜጠኞች ጋር ቆይታ ያደረጉት አቶ አዳሙ አለሙ የስዳማ ሕዝብ ከኢትዮጵያ ሕዝቦች ጋር በአብሮነትና በፍቅር የኖረ ሕዝብ ነው ብለዋል። ወጣቶችም ይህ ሴት እንዲቀጥልና ሳይታሰብ በሀዋሳ ከተማ የተከሰተው አይነት ግጭት እንዳይደገምና እንደ ቀድሞ በሰላም ለመኖር በመፈለጋቸው ጠርተውን መክረናቸዋል ነው ያሉትም። በዚህ በዞናችን በሲዳማ አካባቢ ይሄ ነገር እንዳይከሰት ለመምከር ነው። አሁን ለወደፊቱም ቢሆን ሰላምና በአንድነት ተባብረን ከውስጥ ሰጣችን ካሉ ብሔረሰብ ጋር ተባብረን ወደፊት ለእድገት ለአንድነት የምንሰራ ምክር ነው ሽማግሌዎች የመክሩት። ይህንንም ደግሞ እጀቶች ይህንን ተቀብሎ ተግባራዊ እንደሚያደርጉ በሙሉ ተስፋ ነው እኛ የምንጠብቀው። ይህንን ነው መልእክት ያስተላለፍ ነው። ጥያቄያችን ምላሽ ሳይሰጠው ለምን እንደቆየ እንዲጠይቁላቸው ወጣቶች ለሽማግሌዎች ያቀረቡትን ቅሬታ በተመለከተም በሂደት ላይ መሆኑን የአገር ሽማግሌው ገልጿል። አስተዳደርን ጠይቀናል። ያ ሌላው ስቴፕ ሄደው አሁን ፓርላማ ቀርበዋል ተጠቅመዋል ለፈረንደም ነው ያለው። እኛም እየተከታተል ነው መንግስት ይህንን ይመልሳልና ረጋ ብሉ ብለን ልጆቹንም አረጋግተናል። ያ ግን ጄቶች ብቻ ሳይሆን እኛ አባቶችም ሽማግሌዎች በሰላማዊ መንገድ አጥንክን እንደምንጠይቅና ለውጤቱ ድረስ ገፍተን የምንሄድበት መሆኑን ነው አሁን የምንነጋገረው። ወጣት ታሪኩ ለማ የስዳማ ሕዝብ ለነጻነት ስል ረጅም ዘመናትን ልህ አስጨራሽ መስዋዕትነት መክፈሉን ተናግረው በሚፈለገው ልክ ግን ተጠቃሚ አለመሆኑን ገልጿል። ትግሉን ወጣቶች መቀጠላቸውን ገልጸው ትግሉ ከሲዳማ አፍኔ ስርዓት ያፈነግጠ እንዳይሆን ከሽማግሌዎች ጋር መምከራቸውን ተናግሯል። የሲዳማ የትኛውም አይነት እንቅስቃሴዎች፣ ፖለቲካዊ፣ ማህበራዊ እንቅስቃሴዎች ሐላሌን መሰረት አድርገው ነው የሚዳኙት። ሐላሌን መሰረት ተደርገው ነው የትኛውም አይነት አመኬንዮ የሚዳብረው ና እኔ ከዚህ ፕሪንሲፕል አልፍ ያለው ወይ ነው። አሁን የዛሬ ዋና ጭብጡ ሐላሌ ማለት እውነት ማለት ነው ከዚህ ከእውነት የወጣ ድርጊት ውስጥ ተሳትፈናል ወይ፣ ያንንስ የተሳተፈ ካለ አደብ አታስገዙልንም ወይ የሚል ጥያቄ ነው። በእጄቶች አነሳሽነት ዛሬ እንዲደረግ የተፈለገው ስለዚህ አደብ እንድገዛ አድርጉኝ። ከዚህ ፕሪንስፕል ሳላልፍ ግን ለምንድን ነው እስካሁን ድረስ በመጡ ለውጦች ውስጥ ተገቢውን ፖለቲካዊና ኢኮኖሚያዊ አልፎም ሌሎች ጥቅሞችን ከኢትዮጵያ ህዝቦች ጋር ለምንድነው ያላገኘሁት የሚለው ነገር ነው በዋናነት በሶንጎ ወቅት ሽማግሌዎች ለወጣቶች ወጣቶች ደግሞ ለሽማግሌዎች የተባባሉትን ሀሳብ ወጣት ታሪኩ እንዲህ ሲል ገልጿል ሀሳቤን ሰላማዊ በሆነ መልኩ መታገልም ካለብኝ ሀሳቤ መጀመሪያ በአንተ መዳበር አለበት የምታገለው ትግል ደግሞ ሰላማዊ መሆን አለበት ሌሎች ብሔረሰቦችን የማይነካ መሆን አለበት በጣም ጨዋነት የተሞላበት እኔን በክፉ እንዳልሳል ሊያደርገኝ የሚገባ በክፍል እንዲሳል የማያደርገኝ መሆን አለበት የሚል ሀሳብ የያዘ ነው። ወደ ሽማግሌዎች ይዘው የቀረቡትና ሽማግሌዎችም ባህሌን አክብር የሚል ነው በዋናነት እያሉ ያሉት። አሁን ያለውን የሞብ እንቅስቃሴ በሰከነ መልኩ በሴራ በአፊኒ ስርዓት ተቃኝቶ ለሀገሪቷ የሚፈለገውን አይነት ለውጥ እንዲያመጣ ስለተፈለገ ነው። የሲዳማ ህዝብ አሁን ላለው ሀገራዊ ለውጥ አጋርነቱን ማሳየት የሚችለው ሰላማዊ የሆነ ትግል ሲያደርግ ነው። ይህንን መሰረት ያደረገ ነው። በምክክር የማይሆን ነገር የለም ብሎ ሲዳማ ያምናል። ያለችው የአምሮት ኃይልን የሲዳማ አባቶች ለሰላም መረጋገጥ ያቆዩትን ባህላዊ እሴት መጠበቅና ተር ያስፈልጋል ብላለች። ለውጡን ተከትሎ ላሉት ነውጦች እና የተለያየ እንትን ለሲዳማ ብቻም ሳይሆን ለሌላውም የሚተርፍ የማረጋጋት እና ሰላምን የመፍጠር እሴት ስላለው በዛ በዓሉ ለሀገር ሰላምም ጭምር ለኢትዮጵያ ምድርም ጭምር እየጸለየ በዛውም ለሀገር ሰላም እየተመኘ ያለበት ሁኔታ ነው ያለው። ሀላልን ወይም እውነትን እንዳይተላለፉ ምክርና ተግሳጽ እንደተሰጣቸውም ተናግራለች። አፊኒ ከተባለ ለታላላቆች፣ ለትልቆች፣ ለሽማግሌዎች፣ አዛውንቶች አጫውተ ከዛ በኋላ ነው ሀላሌ የሚባል ያንን እውነት ተከትሎ እውነት ላይ ብቻ ብይን የሚሰጥበት አካሄድ ና እውነትን የመጠበቅ ባህል ና እሴት ያለው ተጋብዞ በሶንጎ ላይ የተገኙት የክልሉ ርዕሰ መስተዳደር አቶ ሚሊዮን ማቶስ በበኩላቸው የሲዳማ ሕዝብ ከሌሎች ሕዝቦች ጋር በፍቅር እንጂ በጥላቻ እንዳልኖረ ተናግረው በአብሮነት ና በአንድነት የሚኖር እሴት ተጠናክሮ መቀጠል ይገባል ነው ያሉትም። በጣም ጥሩ መልእክቱን አባቶች ያስተላለፉት በዚህ ከተማ ላይም ሰላም እንዲሰፍን በውስጡ ያለውን ብሔር ብሔረሰቦችን ማክበር፣ ብሔር ብሔረሰቦች በሰላም የሚኖሩበትን ሁኔታ መፍጠር ሌሎች ብሔር ብሔረሰቦችንም በሀዋሳ ከተማም ሌሎችም ከተሞች ላይ በሰላም የሚኖሩበት ሁኔታ ነው የማስፋትና ማቀፍን ታሳቢ ያደረገ። እንዲሁም ደግሞ ጠቅላይ ሚኒስትራችን እንደ ሀገር የመጀመሩትን የፍቅር እነዚህ ሴቶች በመጀመሪያ በውስጣችን ይህ አንድነት መምጣት አለበት። ከዛ በመቀጠል ደግሞ በውስጣችን ያሉ ህዝቦችንም በማቀፍ ሰላምን ማረጋገጥ አለብን። አንዳንድ ወጣ የሚሉ ወጣቱ አንጻር ወጣ የሚሉ ነገሮች መታረም እንዳለባቸው አቶ ሚሎን ወጣቶች የአባቶችን ምክር እንዲተገብሩም ጠይቀዋል። በእጅቶችና በስዳማ ስም በዞንና በአዋሳ ከተማ የሚታዩ የሰላም መድፍረስ ችግር ለማስቀረት በሽማግሌዎች ምክር መሰረት የበኩላቸውን እንደሚወጡ ወጣቶች ለቮይስ ኦፍ አሜሪካ ተናግሯል። የአፍን ስርዓት መሬት ይዞ በመመረቅና ሰላም እንዲሰፍን ለማድረግ ቃል በመግባት ተጠናቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታንን፣ ለዘገባው እናመሰግናለን። አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ታዲያ በነገራችን ላይ ዛሬ የመንግስት መስሪያ ቤቶች አዲሱ መንግስት በከፊል ተዘግቷል ብለን ዘገባ ስናቀርብ ነበር። ዛሬ ደግሞ ሌላ የተዘጋበት ሁኔታ ተፈጥሯል። የአየር ጠባይ ነው። በቴሌቪዥን ላላዩ ወይም እዚህ ለማይኖሩ አድማጮቻችን ጠቀስ እናድርግ። ማዘር ኔቸር ይሉታል እነሱ ተፈጥሮን ነው የዘጋው፣ ተፈጥሮ ነው የዘጋው። በረዶ አንዳች ያህል ተራራ የሚያህል በረዶ በየሰፈሩ ስላለ በየመንገዱ ጭምር የመንግስት መስሪያ ቤቶች ሁሉ ጊዜ እንደተለመደ ትምህርት ቤቶች በመላ ዩናይትድስ እዚህ አዋሽ አካባቢ ቢያንስ ቢያንስ እና የበረታ በረዶ የጣለባቸው አንዳንድ አካባቢዎችም እንዲሁ ተመሳሳይ እርምጃ ተወስዷል። እናንተ ግን ፕሬዚዳንት ትራምፕ ቢዘጉ በረዶ ቢዘጋ እዚሁ አንቀርም፣ አድማጮቻችን ጋር ላለን ጉዳይ ብቅ ብለናል ነው የምትለው። መልካም ነው እንግዲህ እንቀጥላለን። ትክክል ነው። አሁን አፍሪቃ ነክ ርዕሶች። የደቡብ አፍሪካው ገዢ ፓርቲ የአፍሪካ ብሔራዊ ኮንግረስ ካለፉት 25 ዓመታት ወዲህ ያገኘውን ስኬት በመጥቀስ እያከበረ ነው። ሆኖም ፓርቲው አንጃነትንና በነባር የድርጅቱ አባላት ላይ የሚሰነዘሩ የሙስና ክሶችን እየታገለ መሆኑን የአሜሪካ ድምፅ ራዲዮ ዘጋቢ ቱሶ ኩማላ ከጆሃንስበርግ በላከው ዘገባ ጠቅሰዋል። አዳነች ደግሞ ለአፍሪካ ነክ ርዕሶች እንዲህ አቅርበዋለች። የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ባለፈው ሳምንት የዋለውን የድርጅቱ አንድ መቶ ሰባተኛ ዓመት የልደት በዓልን መሰረት በማድረግ ባደረጉት ንግግር ፓርቲው ከነጻነት በኋላ ያገኘውን ስኬት አሞግሰዋል። ኢኮኖሚያችን ባለፉት 25 ዓመታት ውስጥ በሦስት እጥፍ አድጓል። ከ25 ዓመታት በፊት ከነበረው በአሁኑ ወቅት በሰባት ሚሊዮን የበዙ ሰዎች የሥራ ዕድል አግኝተዋል። ሙስናን ለመታገልም ከባድ እርምጃ ወስደናል። የአፍሪቃ ብሔራዊ ኮንግረስ እንደ አውሮፓ አቆጣጠር ታህሳስ 8 ቀን 1912 ዓ ም ብሎም ፍንቴን በተባለች ከተማ ተመሠረተ። ድርጅቱ ዝና ያተረፈው ኔልሰን ማንዴላን በመሳሰሉት መሪዎች ምክንያት ነው። በደቡብ አፍሪቃ የነበረውን ዘረኛ ሥርዓትንና አድልዎን ለመታገል የግል ኑሯቸውን ትተው ለትግል ተነሱ። ሆኖም ከአንድ ምእት ዓመት በኋላ የማንዴላው ፓርቲ የተለየ ገጽታ መያዙን የቀድሞ የአፍሪቃ ብሔራዊ ኮንግረስ የምክር ቤት አባል ቤን ቱሮክ አስገንዝበዋል። A catch-up culture penetrated the movement. Catch-up. የእናግኘው ባህል ነው በንቅናቄ የሰረጸው። እናግኝ ነጮቹ ይህ ነበራቸውና እኛም እሱን እንፈልጋለን የሚለው የእናግኘው ክስተት ነው። አሁን በድርጅቱ ወዳለን ችግር ያመራው የሚላቸው ችግሮችም የአፍሪቃ ብሔራዊ ኮንግረስ የሚያሳየን የአስተዳደር ጉለትን፣ ይህ አምስት ከመቶ ሥርዓትነትን የእኩልነት ጉድለትን ሙስናንና መከፋፈልን ያካትታል ብለዋል። ቶሮክ የአፍሪቃ ብሔራዊ ኮንግረስ ባለፈው ዓመት በሲሪል ራማ ፎሳ እና በሙስና ክስ ምክንያት ከስልጣን እንዲወርዱ የተገደዱት ጃኮብ ዙማ ደጋፊዎች መካከል ተከፋፍሏል። ደቡብ አፍሪቃ በመጪው ግንቦት ወር ብሔራዊ ምርጫ ለማካሄድ በተዘጋጀችበት በአሁኑ ወቅት የአፍሪቃ ብሔራዊ ኮንግረስ በጥሩ ሁኔታ እንደማይገኝ ቲዮ ቬንተር የተባሉ ተንታኝ አስረድተዋል። በአፍሪካ ብሔራዊ ኮንግረስ ውስጥ ያሉት ስህተቶች በግልጽ የሚታዩ ናቸው። እርስ በርሳቸው በአንጃነት የሚታያዩ ወገኖች አሉ። በድርጅቱ ካሉት የዙማ ወገኖች አሉታዊ የሆነ ግፊት ስላለ በአስቸኳይ መወያየት ያስፈልጋል። ደቡብ አፍሪካ ከዘረኛው የነጮች መንግሥት ነጻ ከወጣችበት ጊዜ አንስቶ የአፍሪካ ብሔራዊ ኮንግረስ በምርጫዎች የበዛ ድምፅ ሲያገኝ ቆይተዋል። ይሁንና የማሸነፍ መጠኑ ቀስ በቀስ እየቀነሰ መሄዱ ታውቋል። ተቃዋሚ ፓርቲዎች ታዲያ ይህን ሁኔታ ተጠቅመው ድጋፍ ለማጠናከር ይፈልጋሉ። የዲሞክራሲያዊ ውህደት ፓርቲ መሪ ዙዋኬሌ ምንኩዋንጋ የአፍሪካ ብሔራዊ ኮንግረስ በጣም የተዳከመበት ጊዜ ነው ይላሉ። ሚሽን ፎራስ ድሮፕ ኤንሲ ቢሎ ፒፍቲ ፐርሰንት የእኛ ዋና ዓላማ የአፍሪካ ብሔራዊ ኮንግረስ የሚያገኘው ድምፅ ከአምሳ ከመቶ በታች ዝቅ እንዲል ማድረግ ነው። ሊሆን እንደሚችል አይተነዋልና። ቲኒኮ ማሉሌኬ የተባሉ የፖለቲካ ተንታኝ በመጪው ምርጫ የሚያሸንፈው የአፍሪካ ኮንግረስ ቢሆንም በነፃ አውጭነት ቦታቸው በሚያገኙት ክብር ሊቀጥሉ አይችሉም ብለዋል። ከባዱ ተግዳሮት የሚመስለኝ የአፍሪካ ብሔራዊ ኮንግረስ እንደ ፓርቲ ለማከናወን ቃል የገባውን አገልግሎት እንኳን ለማቅረብ አለመቻሉ ነው። ባለፈው ሳምንት የአፍሪካ ብሔራዊ ኮንግረስ የ25 ምስተኛ የነጻነት በዓሉን ባከበረበት ወቅት በራሱ የሚተማመንና የተባበረ ፓርቲ መስሎ ለመቅረብ ሞክሯል። ራማፎሳ ከዙማ ጎን ለጎን ሆነው ጓደኝነታቸው አሁንም የጠነከረ መሆኑን ለሀገሪቱ ተናግረዋል። እንግዲህ ይህ አባባል ምን ያህል እውነትነት እንዳለው በመጪው ግንቦት ወር በሚካሄደው ምርጫ ይታያል። አድማጮች፣ ስለ ደቡብ አፍሪቃ የፖለቲካ ሁኔታ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። አፍሪቃ ክረሶች ነበር የተከታተላችሁት። አድማጮች አዳነች እናመሰግናለን። አሁን ሳምንታዊ ስፖርት አዘጋጅና አቅራቢ ሰሎሞን ክፍሌ። ፀሐይ ገመቹና ጫላ ከተማ ረጋሳ ከኢትዮጵያ በትላንቱ የቫሌንሲያ ስፔን 10 ኪሎ ሜትር ሩጫ ውድድር ድል ተቀዳጅተዋል። እዚያው ስፔን በኤልጎባር ደግሞ ኬንያውያን በሁለቱም ጾታዎች አሸንፈዋል። እንደምናመሽታችሁልኛል የተከበራችሁ አድማጮቼ፣ በእግር ኳስ የአገር ውስጥና የውጭ ዜናዎችንም ይዘናል። አብራችሁን ቆዩ። አትሌት ፀሐይ ገመቹ ትላንት ቫሌንስያ ስፔን ማሸነፍ ብቻ ሳይሆን ከጥሩ ነሽ ዲባባ የ10 ኪሎ ሜትር ሬኮርድ ላይም 15 ሴኮንዶችን አንስታለታለች። በወንዶቹ ያሸነፈው ጫላ ከተማ ረጋሳም ጥሩ ውጤት አስመዝግቧል። የኮርሱን ሬኮርድ ሰብሯል። የሴቶቹን ባስቀድም በትላንቱ ቀዝቃዛ የአየር ሁኔታ ከባዱ ፉክክር የታየው በፀሐይ ገመቹና በኬንያዊቷ ግሎሪያ ኪቴ መካከል ነበር። አንዱን ኪሎ ሜትር በ3 ደቂቃ 02 ና 03 ሴኮንድ የሮጡት ሁለቱ አትሌቶች ግማሹ ላይ የደረሱት 15 ከ01 ሴኮንድ ነው። በሁለተኛው አጋማሽ ፍጥነታቸው ጥቂት ቀንሶ ቢታይም እስከ 8 ስምንተኛው ኪሎ ሜትር ድረስ ለውጥ አልነበረም። መጨረሻው ላይ ግን ፀሐይ ተፈትል ካወጣችና በ30 ደቂቃ ከ15 ሴኮንድ በአንደኝነት አጠናቀቀች። ከኮርሱ ሬኮርድ 44 ሴኮንድ ላጭታ ነው ፀሐይ ያሸነፈችው። ኪቴ በ30 ከ26 ሁለተኛ፣ ሌላዪቱ ኬንያዊት ኤቨሊን ችርችር በ30 ከ43 ሦስተኛ። የወንዶቹ አጀማመር ከሴቶቹ ፈጥኖ ታይቷል። ኪሎ ሜትሩን በ2 ደቂቃ ከ43 እና ከ45 ነው የሸፈኑት። ሦስቱ መሪዎችም ጫላ ከተማ ረጋሳ፣ አባይነህ ደጉና በተስፋ ጌታሁን ነበሩ። ግማሹ ላይ በ13 ከ43 ደረሱ። እዚያ ላይ ነው የኮርሱ ሬኮርድ ሊሻሻል እንደሚችል የታወቀው። ከዚያ መጀመሪያ ማቲው ኪሜሊ ከኬንያ፣ አባይነ ደጉና ግርማ ደክመው ወደ ኋላ ሲቀሩ ፉክክሩ በሦስት አትሌቶች መሃል ተጀመረ። በስቴፈን ኪሳ ኡጋንዳ፣ በቬዲክ ቼርዮት ኬንያና በጫላ ከተማ ረጋሳ ኢትዮጵያ ማለት ነው። መጨረሻው ላይ ግን ጫላ የትራክ ፍጥነቱን ተጠቅሞ በ27 ደቂቃ ከ23 ሴኮንድ በአንደኝነት አጠናቋል። ኪሳ ሁለተኛ፣ ቼረብ ሦስተኛ። እዚያው ስፔን ውስጥ ኤልጎባር ከተማም ትላንት የአስር ኪሎ ሜትር ውድድር ተካሂዶ ነበር። በወንዶቹም በሴቶቹም ኬንያውያን ናቸው የቀናቸው። በወጣቶቹ አስር ሺህ የዓለም ሻምፒዮኑ ሮኔክስ ኪፕሩቶ እና በአምስት ሺህ የወርቅ ሜዳሊያ ተሸላሚዋ ሄለን ኦቢሪ ናቸው ድል የተቀዳጁት። ታዳጊው ኮከብ አትሌት ኢትዮጵያዊው ሰለሞን ባረጋ ነበር ሻምፒዮንነቱን የሚከላከለው ሁለተኛ ወጥቷል። ቀሪውን ከአራተኛ እስከ አስረኛ ያለውን ስፍራ ተከታትለው በመግባት የወሰዱት ያገሬው የስፔን ልጆች ናቸው በሴቶቹ ግን ስብጥር ነው ሁለተኛ ስቴላ ቼሳን ከዩጋንዳ አራተኛ ያስሚን ካን ከቱርክ አምስተኛ ኬት ሆልት ከብሪታንያ ሰባተኛ ሳራ ትሬሲ ከአየርላንድ እያለ ይቀጥላል አድማጮች የአትሌቲክሱን ዜና በዚሁ ላብቃልና ለእግር ኳስ ስፖርት ወደ አዲስ አበባ ወስዳችኋለሁ ከዛሬ ጀምሮ በተባባሪ አዘጋጅነት አዲስ የተመደበው ግርማቸው ከበደ አጭር ዜና አለው። እንኳን ደህና መጣህ ግርማቸው፣ መቀጠል ትችላለህ። ያለፈው ዓመት የኢትዮጵያ ፕሪምየር ሊግ ሻምፒዮን በመሆኑ ነው ጅማ አባ ጅፋር በአፍሪካ መድረክ ለመጀመሪያ ጊዜ እየተሳተፈ የሚገኘው። ወደ ካፍ ኮንፌዴሬሽንስ ዋንጫ የጥሎ ማለፍ ዙር የገባውም በአፍሪካ ቻምፒየንስ ሊግ ሁለተኛ ዙር የማጣሪያ ጨዋታ በግብፁ አል አህሊ በድምር ውጤት ሁለት ለአንድ በመሸነፉ ነው። ሆኖም በጥሎ ማለፉ ጨዋታ ድል አልቀናውም። የአፍሪካ መድረክ ጨዋታዎችን በአዲስ አበባ እያደረገ የሚገኘው የጅማው ቡድን በሞሮኮ ሐሳንያ አጋዲር በሜዳው አንድ ለዜሮ ተሸንፎ ወደ ምድብ ድልድል የመግባት እድሉን አጥብቧል። በሁለተኛው ደቂቃ ዲዴ ሌብሪ ወደ ግን መጥቶ አግዳሚው ከመለሰበት ኳስ ውጪ የረባ ሙከራ ያላደረገው ጅማ አባጅፋር በማጥቃት እንቅስቃሴ በአጋዲር ተበልጦ ነበር። ለአጋዲር ከእረፍት መልስ የማሸነፊያን ጎል ያስቆጠረው ዞሂር ቻውች ነው። የጅማ አባጅፋሩ ምክትል አሰልጣኝ የሱፍ አሊ ከጨዋታው በኋላ በሰጡት አስተያየት በኳስ ቁጥጥር የተሻሉ እንደነበሩ ገልጸው ለሽንፈታቸው ምክንያቱን አብራርተዋል። የዛሬውን ጨዋታ ያው እንደምታዩት 17 ልጆችን ነው ሜዳ ይዘን የገባ ነው። ስምንት ልጆች በጉዳት በውስጥ መን እንደዚህ ያሉብንን 17 ልጆች ነው ይዘን የገባ ነው። በዋናነት ያው አብዛኛዎቹ ቲሙ ተመስርቶ የተጫወቱ ልጆች አብዛኛዎቹ የመስመር ተጫዋቾች ሁለት ልጆች የሉም ቲሙ ላይ። የሚገባቸውን እድል እንዳገኙ የተናገሩት የሐሳን አጋዲር አሰልጣኝ ሚጌል አንሄል ጋሞንዲ በበኩላቸው ጨዋታው ከባድ ነበር፣ በሜዳችን ከዚህ የተሻለ እንጫወታለን ብለዋል። በሳምንቱ መጨረሻ ስለሚደረገው የመልስ ጨዋታ የተጠየቁት የጅማ አባ ጅፋር ምክትል አሰልጣኝ የሱፍ ደግሞ ሰፊ የማለፍ እድል እንዳላቸው ተናግረዋል። በእርግጠኝነት አልኳቸው፣ በእርግጠኝነት እንቀለብሰዋለን። ሙሉ ልጆች እስከ አራት ቀን አምስት ቀን ሙሉ አሟልተናል፣ ይሟላሉ። በውስጥ መም ጉዳት ያለት ልጆች ላይደርሱ ይችላሉ። በውስጥ መም ያሉ ልጆች ምናምን እንደዚህ አይነት ነገር ላላቸው ልጆች በእርግጠኝነት ይደርሳሉ። ለዛ፣ በእርግጠኝነት ውጤቱን ይዘን እንመጣለን። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ በዚሁ ምሰናበት ሳምንት፣ በተመሳሳይ ዝግጅት እንገናኛለን። እስከዛው ሰላም፣ ደህና ቆዩ። አድማጮች ስርጭታችን ሊገባደድ ጥቂት ደቂቃዎች ቀርተውናል። ወደ ማጠቃለያ ዜናው ከመሄዳችን በፊት አዲስ ወደ አንተ ከመምጣታችን በፊት ዛሬ ዜማም አላጫወትን የአድማጮች ድምፅ አልተሰማምና እዚህ ግድም ፋታን እንውሰድ። ዜማ ሙዚቃ ነው። ሙዚቃው ጀምሯል። Antony Stick what? Ah, But No. somebody, Cacade, Cacade, somebody. የማጠቃለያ ዜና እናሰማለን። ሁለት የኢንዶኔዥያ ተዋጊ ጀቶች ያለ ፈቃድ ወደ ኢንዶኔዥያ አየር ክልል ገብተዋል ያሉትን አንድ የኢትዮጵያ አየር መንገድ ዛሬ ሰኞ በባታም ደሴት አየር ማረፊያ እንዲያርፍ አስገደዱ። የበረራ ቁጥር ኢትኤች 3728 ከአዲስ አበባ የተነሳው የኢትዮጵያ አውሮፕላን ወደ ሆንግ ኮንግ ነበር የሚያመራው። የኢትዮጵያ አየር መንገድ ባለስልጣናት በሰጡት መግለጫ አውሮፕላኑ ሲንጋፖር ውስጥ ለጥገና የሚሆን ሞተር ለማድረስ በድንገት ወይም ፕሮግራም ውስጥ ባልነበረ ጉዞ መሄዱንና በኢንዶኔዥያ የአየር ክልል የገባው ደግሞ በአይሲኤኦ ማለትም አንድ አውሮፕላን አስገዳጅና ድንገተኛ ሁኔታ ሲገጥመው ወዳጅ አገር አየር ክልል ለማረፍ መብት ወይም ሕጉ ይደነግጋል የሚለውን ጠቅሰው መግለጫ ሰጥተዋል። አንድ የቻይና ፍርድ ቤት በኢንዶኔዥያ እጽ በተወነጀለ የካናዳ ዜጋ ላይ የሞት ፍርድ በየነ። ቀደም ሲል በግለሰቡ ላይ እንደ አውሮፓ አቆጣጠር በ2014 የተበየነበት የ15 ዓመት እስራት በቂ አይደለም በሚል አቃቢ ህግ አቤቱታ ካቀረበ በኋላ ነው። በጋዜጠኛ ጀማል ሐሾጊ ግድያ ላይ ኃላፊነት ሊወስድ እንደሚገባ የሳውዲው ንጉሥ ሳልመንና አልጋወራሹ ልዑል ሙሐመድ ቢን ሳልመን መናገራቸውን የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ገለጹ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 25ና በ31 ሜትር ባንዶች አጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ አዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አሰናገድናቸው አሉላ ከበደና አዲሱ አበበነን። ከእኛ ቀጥሎ የሚቀርበው የትግርኛ ፕሮግራም የሚሰማበት ጊዜ ነው። በእኛ በኩል በእኛ በኩል ሰላም ደናደሩ አቀናባሪያችን ብርሃን ኃይሉ ከሌሎች ባልደረቦቻችንና ከዋና አዘጋጇ ትዕግስት በላቸው ጋር ተሰናበት ነው biɗiɗin ɗin waɗanda